ጤናና አካባቢ ኢትዮጵያ ውስጥ ከቅርብ ሳምንታት ወዲህ በፍጥነት የሚተላለፍ ጉንፋን መሰል ህመም ከብዙዎች ጓዳ መግባቱ እየተነገረ ነው። የጤና ሚኒስቴር በየአራት ሰዓቱ የሚያወጣው የኮሮና ተዋሲ ምርመራ ያደረጉ ሰዎች መረጃ፣ በተዋሲው የተያዙት ቁጥራቸው በከፍተኛ መጠን እየጨመረ መሆኑን ያሳያል። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ የኢትዮጵያ የማህበረሰብ ጤና ተቋም በኮሮና ተዋሲ የተያዙ ሰዎች ቁጥር እየጨመረ መሆኑን በማመልከት በሀገሪቱ አዲስ የተዋሲው ወጀብ መከሰቱን ጠቁሟል። የሰሞኑስ ጉንፋን መሰል ተዛማች ህመም ከዚህ ይገናኝ ይሆን? የውስጥ ደዌ የሳምባና ጽኑ ህክምና ባለሙያን ማብራሪያ ይዘናል። ለጥቂት ደቂቃዎች አብራችሁን ቆዩ። ካለፉት ሁለት ሳምንታት ወዲህ ኢትዮጵያ ውስጥ በኮቪድ-19 የተያዙ ሰዎች ቁጥር በከፍተኛ መጠን መጨመሩን የህብረተሰብ ጤና ተቋም ይፋ አድርጓል። እንደ ተቋሙ መግለጫም ከሳምንታት በፊት አምስት በመቶ የነበረው በተዋሲው የተያዙ ሰዎች ብዛት በመቶኛ ሲሰላ፣ ባለፉት ቀናት ግን ወደ 36 በመቶ አድጓል። በዚህም ኢትዮጵያ ውስጥ አዲስ የኮቪድ አስራ ዘጠኝ ተዋሲ ወጀብ መከሰቱን ጠቅሶ ህብረተሰቡ ያለመሰላቸት ጥንቃቄ እንዲያደርግ ሲል አሳስቧል። ዶክተር አስቻለው ወርቁ የውስጥ ደዌ የሳምባ እና ጽኑ ህክምና ባለሙያ ናቸው። እሳቸውም ይህንኑ ያረጋግጣሉ። ኮቪድ አስራ ዘጠኝ እንግዲህ እንደሚታወቀው ወደ ሀያ አራት ወር እየሆነው ነው በዓለም ላይ ቀመጣ። እኛ ጋር ሁለት ወር ዘግይቶ ነው በማርች ያኔ የተከሰተው። ሶስት ዌቦችን አሳልፈናል። ከሰሞኑ ብዙዎችን ያዳረሰ ብዙ ሰው ሀይለኛ ጉንፋን ይመስላል ይላል ግን ምልክቱ የሚናገሩት ተመሳሳይ ይመስላል ከኮቪድ 19 ጋር። እና እንዴት ነው ይሄ ነገር ተራ ኢንፍሉዌንዛ ወይም ጉንፋን ነው ወይስ ከዚህ ጋር ትስስር አለው? እንደምናውቀው እንግዲህ ኮቪድ በተለያዩ ወጀብ በሚመጣበት ጊዜ በየመካከሉ ልውጥ ዝርያዎች ተከስተው አይተናል። አልፋ፣ ቤታ፣ ጋማ በኋላም ዴልታ ነበረ። አሁን በአለም ላይ ኦሚክሮንም አለ። እንግዲህ እኛ ሀገር ተመርምሮ አካል ልክ እንደ ሳምባ ምች አይነት ምልክቶች ስለነበሩት ይለይ ነበረ። አሁን ግን የምናየው ምልክቶች አይን መቅናትን፣ እንባ ማቅበር፣ አፍንጫ ንፍጥ ነገር ማድረግ፣ መሳት፣ ጉሮሮ መከርከር መድረግ፣ የድካም መቆረጣጠም የመሳሰሉት ምልክቶች አሉት። እነዚህ እንግዲህ የዛኛው መተንፈሻ አካል ሕመሞች ሲሆኑ በአብዛኛው ከጉንፋ ኢንፍሉንዛ ወይንም ሌሎች ጉንፋ መሰል ነገር የሚያመጡ እነዚህ ሬኖቫይረስ ኢትዮጵያ ውስጥ ብዙውን ጊዜ ሰው ህመሙ ካልጠና በቀር ወደ ሐኪም ቤት ሄዶ የመመርመር ልማድ የለውም። የሚፈልግ ቢኖርም የአቅም ጉዳይም ሌላው ጥያቄ ነው። በኮቪድ-19 የተያዙ ሰዎች ቁጥር ይፋ የሚሆነው የመመርመር እድል ያላቸውን ሰዎች ውጤት መሰረት ያደረገ ነው። በብዛት የመመርመር እድሉ ቢመቻች ቁጥሩ ከሚገለጸው ሊበልጥ እንደሚችል የሚገምቱ አሉ። ዶክተር አስቻለውም በዚህ ይስማማሉ። ትክክል ነው። እንግዲህ ዋናው ነገር ምንድን ነው? ሰው ምልክት በሚያሳይበት ጊዜ መመርመር አለበት። የመመርመር ጥቅሙ ምንድነው? አንደኛ ህመሙ እንዳይባባስበት ራሱን ድጋፍ ሰጭ ነገሮችን እያደረገ በቶሎ ማገገም ይችላል። ህመሙ ሊጠናበት የሚችል አይነት ሰውም ከሆነ ያልተከተበ ሰው ወይንም ተጓዳኝ ህመሞች ያሉት ሰው፣ እድሜው የገፋ ሰው፣ እንደዚህ ከሆነ አስፈላጊው ክትትል አድርጎ ህመሙ ትንሽ ለውጥ ካሳየ መጥናት ቶሎ ተብሎ ሳይባባስ ኮቪድንም በዛውም ሌላውን ተጓዳኝ ህመሙንም ማከም ስለሚቻል ነው። ሶስተኛው ሌላው የቤተሰቡ አባል፣ የማህበረሰብ አካል፣ የስራ ባልደረቦች ወይም ሌሎ ለው ያም እንዳይፈጠር ስርጭቱን ለመቅታት ስለሚጠቀም መመርመርና ከተመረመሩ በኋላ የሚሰጡ ጋይድ ላይኖች የሚያዙትን ነገሮች የመፈጸም ተገቢ ነው። ስለዚህ እንደተባለው ብዙ ሰው ቢመረመር ያው በፕሮፖርሽን ስለሆነ በሺዎች ስንመረምር፣ በመቶ ሺዎች፣ በሚሊዮን ብንመረምር ፕሮፖርሽናል እንደሚል እንደው እንደ አሁን ይሄ ጉንፋን ነው የተባለው በአንድ ቤት ከገባ ሁሉንም ሳያዳርስ አይወጣም ነው የሚሉት። በፌስቡክ ገጻችን ላይ ይህን ጥያቄ አቅርበን አስተያየት ከሰጡት ዘጠና አምስት በመቶ በላዩ ተይዤ ነበር ይዞኛል የሚሉ ናቸው እና ወደ ሌላ ሰው እንዳይተላለፍ እራሳቸውም ደግሞ ህመሙ እንዳይጠናባቸው ምን ማድረግ አለባቸው ይላሉ

I think. neck i ከዛ ግን ከተያዙ ምን ማድረግ አለባቸው የሚለው ነገር ምንድን ነው? አሁን ለምሳሌ እድሜያቸው የገፋ ተጓዳኝ ሕመም ያላቸው ያልተከተቡ ከሆኑ የመጽናት እድል ስለሚኖረው አካባቢያቸው፣ ልክ ምርመራው ፖዚቲቭ ሲሆን ይህንን ክትትል የሚያደርጉ ቲሞች ስላሉ ከእነሱ ጋር ግንኙነቱን አክቲቭ ማድረግ፣ ምክንያቱም ከተባባሰ ቶሎ በፍጥነት የወደ ሕክምና ቦታ መውሰድ ለሚያስፈልግ ማለት ነው። እነዚህ ባለሙያዎች እቤት ነው መቆየት ትችላለህ። አስር ቀን ሞልቶ ለይቶ ማቆያ ከቤትም ቢሆን ለማህበረሰቡ መቀላቀል ይቻላል የሚለውን እስካየው ድረስ ህመም ሲኖር፣ ትኩሳ ሲኖር ቀለል ያሉ እነዚህ እንደ ፓራሲታሞል ህመም ማስታገሻ መውሰድ፣ ፈሳሽ ነገር በብዛት መውሰድ፣ መጠነኛ የሆነ በጣም አድካሚ ያልሆነ አካላዊ እንቅስቃሴ መልካም እንግዲህ እንደማየው የተለያዩ ስብሰባው ላይ ከሚገኙት ሰዎች በጣት የሚቆጠሩ ሰዎች ናቸው አፋፍንጫ መሸፈኛውን የሚያደርጉት። በፊት የነበረው ፍርሃትና ጥንቃቄ አሁን አይታይም። እዚህ ላይ እርስዎ እንደ ሕክምና ባለሙያ በተለይ ደግሞ የመተንፈሻ አካል ላይ ያለውን ጉዳት እንደሚከታተል ሐኪም ምንድን ነው የሚመክሩት? እናቴ ኢንዱራንስ ይለያያሉ ይለያሉ። አሁን እኛ ጋር ያው ታስታውሻለሽ አንድ ትከታተያለሽ እያስባለሁ ማርች አስራ ሶስት የመጀመሪያው ጃፓናዊ ሰው በታየ ጊዜ የተከሰተውን ፍርሃት ሁላችንም አረሳውም። ከዛም ወዲያው ደግሞ ለመተው ሞከረ። ወዲያው ደግሞ የመጀመሪያው ሞት በጤና ሚኒስትሩ አናውንስ ሲደረግ ከፍተኛ መደናገጥ ነበረ። ምንድ ነው የሆነ ኢንሲደንቶች ሲፈጠሩ ብቻ እያዩ በመደናገጥ የሚደረገው ነገር የጎላ ጥቅም አይኖረ በት የዓለም ጤና ጥበቃ ድርጅት የኢትዮጵያ ጤና ሚኒስቴር፣ ወይም የኢትዮጵያ ሕብረተሰብ ኢንስቲትዩት ኮቪድ የጤና ስጋት አይደለም፣ ከዚህ ጊዜ ጀምሮ አለማድረግ ተገቢ ነው የሚለው መልእክት እስከሚሄድ ድረስ መዘናጋት አያስፈልግም። ሁሉ ጊዜ መከላከያ መንገዶችን ማድረግ አለብን። ጥቅሙ ብዙ ነው። አንደኛ ጉዳቱ ነው፣ ሁለተኛ እንዳልኩት ቀስ ያለ በስርጭት በቆየ ቁጥር የራሳችንም ልውጥ ዝርያ ልናመጣ እንችላለን። ያ ደግሞ አደገኛ ነው የሚሆነው እና መዘናጋቶችን ማስወገድ በጣም ተገቢ ነው ነው አንዳንድ ጊዜ ለአደባባይ በጣም ብዙ ሰው የተሰበሰበባቸው ስብሰባዎች፣ ሌላ ማህበራዊ የገበያ፣ የሃይማኖታዊ ነገሮች አሉ። አሁን አመት ባል ሊመጣ አሁን ሰሞኑ የተለያዩ ፌስቲቫሎች አሉ እንደምናየው እና የሚደረጉት ነገሮች ላይ ሁሉም ሰው ጥንቃቄ ማድረግ አለበት። የተዋሲው መስፋፋት ከግለሰብ አልፎ በሀገር ደረጃ ተጽዕኖ ማምጣቱ ስለማይቀር ከዚህ ባለፈ ወረርሽኙ እንዳይስፋፋ ሰዎች ሊያደርጉ የሚገባው የተደነገገ ደንብ በመኖሩ ያንን በሕግ አግባብ ተግባራዊ ማድረግ እንደሚገባም አስታውሰዋል። መከተብም ሌላው ሊዘነጋ የማይገባ ነውም ብለዋል። በመጨረሻም የውስጥ ደዌ የሳምባና ጽኑ ህክምና ባለሙያ የሆኑት ዶክተር አስቻለው ወርቁ ትኩረት ሊሰጣቸው የሚገባ ነጥቦችን በማንሳት ምክር አስተላልፈዋል። ማህበረሰቡ ጥንቃቄውን ሁሌም እንዲያደርግ፣ በሁለተኛ ደረጃ ምልክቶች ሲኖሩት ቶሎ እንዲመረመር፣ ከተመረመረም የሚሰጠውን ምክር መተግበር፣ በራሱ መድኃኒቶችን አለመውሰድ፣ በግምት በሽታ ይሄ ነው ብሎ አለማለት ተጨማሪ ክትባቱን ባለው አጋጣሚ ሁሉ መውሰድ እና መጨረሻውን የአማረ እንዲሁ ምክንያቱም አልቲሜት ፐርፐዙ የሰው ልጅ በኮቪድ አለመያዝ አይደለም በህይወታችን ውስጥ በቤተሰብም በግልም በሀገርም ልናደርግ የምንፈልጋቸውን ነገሮች ለማሳካት ከትልቁ ግባችን እንዳያሰናክለን ማድረግ ስለሚያስፈልግ በጋራ ሆነን ይህን ነገር ከሚቆም ድረስ በጽናት እንድንሰራ ነው ለማህበረሰቡ አደራ የምለው አመሰግናል እኛም ለሰጡ ማብራሪያና ሙያዊ ምክር በእናንተ በአድማጮቻችን ስም በማመስገን ለዛሬ ያልነው በዚሁ እናብቃ። ሸዋ እየለገሰ ነኝ። ሰላም ሁኑ።